አውስትራሊያ ፐርዝ ውስጥ ኑሮን ካደረገ ረጅም ዓመታት የሆኑት ፍሳሐ በየነ በትግራይ ክልል የጸጥታ ኃይሎችና በፌዴራል መንግሥቱ መካከል የተቀሰቀሰ ወታደራዊ ግጭት የተጀመረበት ምሽት መቀሌ የቤተሰብ ሰርግ መልስ ላይ አምሽቶ ወዳረፈበት ቤት ሲመለስ የተኩስ ድምፅ መስማቱን ይናገራል። በተለመደው እንቅስቃሴ ውስጥ ለነበሩት የመቀሌ ነዋሪዎች የተኩሱ ድምፅ ከፍተኛ ግጭት ለፈጠረው ጦርነት መነሻ ነው ብለው የሚያስቡበት ምክንያት አልነበራቸውም። ይልቅ ርችት ነው በማለት ነገሩን ቀለል ለማድረግ ቢሞክርም አረ ጠንከር ያለ ቶክስ ድምጽ ነው ካሉ ቤተሰቦቹ ጋር ነገሩን ቀለል አድርገው ወደ መኝታቸው መሄዳቸውን ያስታውሳል። ከአውስትራሊያ ወደ ኢትዮጵያ ቤተሰብ ለመጠየቅ የሄደው ኢትዮጵያ አውስትራሊያዊ ፍሳ በየነ ለሁለት ወራት የሄደበት የሀገር ቤት ጉዞ በኮሮና ቫይረስ ወረርሽኝ መስፋፋት ምክንያት አውስትራሊያ ድንበሮቿን በመዝጋቷ የአየር ትኬት በማጣቱ ለዘጠኝ ወራት ኢትዮጵያ ለመቆየት ግድ እንደሆነበት ጊዜውን አዲስ አበባ፣ መቀሌ፣ ሌሎች የትግራይ ከተሞች ቤተሰብ በመጠየቅ ማሳለፉን ይገልጻል። ጠዋት ከእንቅልፍ ስንነሳ ነገሮች ሙሉ ለሙሉ ተቀየረ የሚለው ፍስሐ አስደንጋጭ ነበር ይላል። ያኔ መቀሌ ነው ያለሁት ያው ያ ሌሊቱ አጥረን ኖርማል ኖርማል ማታ ነበረ። ያምሸ ነው እንደ መጋጣሚ የሰርግ መልስ ምናምን መከፋፈል ጀምሮ ነበር በኮቪድ ትንሽ እንትን የነበረው እና በእንደዛ መልስ ላይ አጥረን ሚድናይ ላይ ወደ ቤት እየሄድን ኤግዛክትሊ ከመልሱ እና የሆነ ነገር ተኩስ አይነት የሚመስል ሰማን እና ርችት ምናምን ነገር የሰርግ ርችት ነው እያልን በእንደዛ ኧረ ምን ትንሽ ከበድ ያለ ነው እያሉ ከኔ ጋር የነበሩት ነነነ ሪችት ሪችት ነው የማምን ሌላ ነገር ይላል በሚል። የሚገርመው ነገር ቤት ገብተን አዳርን በእንደዛ አይነት ስሜት እንደን ስንነሳ ረፍዶ ጠዋት ሆልቲንግ ዋዝ ዲፈረንት በቃ አፕሳይድ ዳውን ሆኖ ነገሮች ጦርነት ማታው እንደነበረ እና በዛ በስሜን ዛ አካባቢ በነበረው ሁኔታው እንደምታወቀው እንደነ ማታውና ጠው ቀኑ ስንነሳ ኮምፕሊትሊ ሌላ ዓለም ነው የሆነብኝ። በጣም የሚቀርም ሁኔታ ነው። እንግዲህ ልጅነቱ በእንደዚህ ነው ያየነው ያን ቀን። የጦርነቱ መጀመርን እንዳወቁ ምን ወሰኑ? በፍጥነት መውጣት ወይስ ጦርነት ሊቆም ይችላል በሚል መቆየት ፈለጉ? ሰጥጋባ የነበረውን ፖለቲካውን ሁኔታውን ያስፈራ ነበር። ግን ያን ያክል ወደዛ የሚገባ አይመስልም እና ሁኔታዎችን ሳስበው ቀደም ብያ ሁኔታዎች ካልተረጋጉም ከፖለቲካው መውጣት አለብኝ ስል ነበረ እና በእንደዛ መውጣት እንዳለብኝ ኑሮዬም እዚህ ስለሆነ እንደ ዳዴ ሲጀመር ወዲያውኑ መውጣበት መንገድ ነበር የፈለኩት። ይሄ ነገር ከባድ ነው መውጣት አለብኝ ብዬ። እንግዳም ነበረ ቤተሰብ የመጠክ አዲስ አበባ ሳምንት ልጆቿ ትታ የመጣች ቤተሰብ ነበር። አዲስ አበባ ህጻናት ተወል ትታ የመጣች እሷንም ሁኔታዊ ልጆቿን ስላሳት ሰባት መውጣት አለብን ተባ ብለን ወዲያውኑ መራራቅ ጀመርን። እንዴት መውጣት እንደምችል ምንም መንገዶች እንደሌሉ እና ያው የመጀመሪያው ምኮራችን ወደ ፖሊስ ጣቢያ ሄደን የኮማንድ ፖስት አለ እንትን የሚሰጥ መውጫ የሚሰጥ በኮቪድ ጊዜ መውጫ የሚሰጥ ለመኪኖችን እንቅስቃሴ ወደ እነሱ ስንሄድ መመላለስ ነበረብን። ንደን በሶስተኛ ቀን ይሁን ምናምን ነገር መውጫ አገኘን እና በዛ ጥርጥር መሀል ላይ ልውጣ መንገድ ላይ ጦርነት ቢሆን እንዴት ነው እያል ኤንድ ኦፍ ዘ ደይ ወል ትንሽ ሁኔታዎችን ግልትል ቴበል እንደሚመስል ብዬ እኔ ተኩን መሄዱ የቼታችን ግን ሸኝናት እና እያቆራረጠች በብዙ መከራ እንደምንም ወደ አዲስ አበባ ገባች። የኔ ሁኔታ ግን እንዲሁ ሁኔታው እየበረታ ሲመጣ፣ ጦርነቱ እየገፋ ሲመጣ በየት ይወጣ እንዴት ሲሆን የሚል ነገር በጣም ነበር የከበደን እያልኩኝ እዛ ቆየሁኝ። ጦርነት ከተጀመረ በኋላ ለምን ያህል ጊዜ መቀሌ ቆዩ? ለመውጣት ሲያደረጉት ጥረት ነበር? እስከ ጦርነቱ አስራ አንደኛ ወደ አስራ ሁለተኛ መሰነ እስ ነበርኩኝ መቀሌ ውስጥ፣ በዛ ጦርነት ሁኔታ እያለ ነበርኩኝ። ይሁሉ ጊዜ እንግዲህ የምናስበው ምን መንገድ አለ የሚለውን ነገር ከኢንፎርሜሽንም፣ ከስልክም፣ ከሁሉም ነገር ምንም ስለሌለ መንገዱ አተን መጨረሻ ላይ ምን ማድረግ ጀማር እዛ ያለ ነው የዲያስፖራ የምንኖር የውጭ ሀገር ሰዎች ምናምኑም ዝም ብለን እንገናኝና እስኪ መንገዱን እኔ ወይም አካላቶች ልንነግራቸው የምንችል የውጭን የውስጥም እናነጋግር እየተባባል በሳምንት ሁለት ጊዜ ማታ ማታ እየተገናኘን እንመክር ነበረ ምን መንገድ አለያን እና በዚህ መሀል ላይ ወደ የኤን መሄድ እና ትንሽ እነሱ ጋር እስክንሄድ ብለን ወደ የኤን መሄድ ጀመር፣ መመላለስ ጀመር። በእንደዚህ ሁኔታ መውጫ መንገዱ ከኤን ጋር ለማድረግ ወደ አውሽታ ላይ ኤምባሲን መልእክት መላክ ጀመር፣ በኤን በኩል አርዶ ምክንያቱ በከተማው ላይ የመጀመሪያ ጦርነት ከጀመረ ጀምሮ ስልክ የለምን የለም፣ ግን የኤን እና አንድ ሁለት ቦታ እንደዚህ ኢንተርኔት የነበራቸው መጋጣሚ በሳተላይት መሰለኝ ወደ እነሱ ይህን ማመልከት፣ ወደ ቀይ መስቀል ማመልከት ጀመር። ጦርነት በአጋጣሚ በመጀመሩ በርካታ የውጭ ዜጎች በጦርነት ቀጠና ውስጥ ነበሩ። እርስዎ እንዴት የመውጣት እድሉን አገኙ? የአውስትራሊያ መንግስት ባደረጉሉት ድጋፍ ወይስ በዩኤን ያወጣን? ዩኤን ነው ይሳካልን የቻለ ደግሞ ያው እየሄድን በቃ ረታ ስናሰማ እዛው የኖችን መልእክት ወደ የሚቻለውን የዓለም ክፍልኛን ሊያወጣ ከሚችል ከኤምባሲ ሌላ ሁማኒታሪያን የተባለ ከዚህ መንገድ እንዲያወጣን ግፊት ስናደርግ እኛ ነበር የጀመርነው እዚህ የመጣነው ሶስታችን መጀመሪያ ስናደርግ መጨረሻ ላይ ኦኬ ልመዝግባችንና ፓስፖርት ኮፒ ደን ልላክላቸው ወደ ሄድ ኦፊስ የሚል ነገር ተነጋገሩ እና በመሀል ወደ መጨረሻ አካባቢ፣ ወደ መውጫ አካባቢ ወል የመውጣት እድል ይኖራል የሚል ሙሉ ተስፋ የማይሰጥ ሙሉ ነገር እንግዲህ እድል ይኖራል ሲሉን፣ በቃ እዛ ሻንጣችን ይዘን እዛ በራቸው ላይ ውላለን። ሌሎችም ኢንቨስተሮችም አሉ፣ የውጭ ዜጎችም አሉ፣ ብዙ አይነት ሰው ነው ያለው እዛ። እና ዝም ብለን እዛው ስንቆም እዛው ስናመለክት ምናምን እየተመላለስን ሳደንሊ ዛሬ የመሄድ እድል አግኝተናል ሲሉን ጊዜ በቃ በነበርን በተሯርጠን ያው ቻው የምትለው ሰውም ሌላ ነገሮች ብዙ ነገር ይኖራሉ። ትራንስፖርትም ተቆራርጦ ስለነበረ ከአንድ ወደ አንድ ቦታ መሄድም አይቻልም፣ ከተማ ውስጥ ማለት ነው። ነዳጅ አልነበረ ወዲያውኑ ሁሉ ነገር የከበደውና ይሄን በነበረው በቃ ተሯርጠን ወደ ግቢው አስጎብን በዛ መንገድ ወዴት ምን የሚለው ነገር ሁሉ ነገር አይታወቅም። ግን አውቶቡስ አዘጋጅተው ወደ ማታ አካባቢ ጫኑንና መንገዱ ተጀመረ። የመንገድ ላይ ጉዟችሁ እንዴት ነበር ምክንያቱም የጦርነት ቀጠና ነው አቋርጣችሁ ትወጡ የነበረውና ግጭት የነበረባቸው አካባቢዎች አልገጠማችሁም ቤተስ አቅጣጫ በኩል ነበር የወጣችሁት እሱ ነበረ ከባድ ምስራቸው እና ስንጀምር ወደ ማታ መንገዱ ወደ አፋር መንገድ ሽኸት የሚባለው ወይም ምንድን ነው በአሁኑ እሱም ደግሞ በአፋር መንገድ ነው የጀመርነው። ወደ ማታ ነው እና ወደ አውቶቡስ ተጭነን ስንሄድ የምትፈራው እሱ ነው። እንዲያው ከመቀመጫ ቦታችን ጀምሮ በዚህ ቢተኮስ እንዴት ነው የምተርፈው? በዚህ ቁጭ ልበል ወያን በጣም በጣም እየደነገጥን ነበር። ይሄድ ነው እና በዚህ ሁኔታ ላይ ያው ሲነጋገሩ ሰማለ ወይ ወደዚህ በኩል ብንሄድ እንደዚህ፣ የለም እንደዚህ ጦርነት ይሻላል፣ በዚህ መንገድ እንወጣለን እያሉ እየቆራረጡ ለመሄድ በማሰብ ነበር የተጀመረው መሰለኝ። በዚህ መሀል ላይ እስከ ከመቀሌ አንድ ሰላሳ አምስት ኪሎ ሜትር አካባቢ እንደሄድን ውጭ ዚ የትግራይ ክልል ቦታ ደረስን ማለት ነው። ከመቀሌ በተነሱ ባሶች እዛው ላይ ተራራው ላይ ደረስን። ደን እዛ አወረድን። ሁሉም ነገር ካወረድን በኋላ ወለ ብዙ ወታደራዊ ቀጠና አይመስልም ነበረ መንገዱ የሄድንበት እንደን መጀመሪያው አካባቢ ሳምንታት ስለነበረ ደግሞ ብዙም በዛ መስመር የተሻለ ነበር መሰለኝ፣ በአፋር መስመር እንደን ዛ ከሰላሳ ኪሎ ሜትር አካባቢ ካወረዱን በኋላ ደን በሌላኛው በኩል የሃምሳ ሜትር ርቀት ደግሞ የሌላኛው መኪና ከአዲስ አበባ በኩል የመጡት ምክንያቱም በዚህ የመጡት መኪና ወደዛ ማለፍ አይችልም። ስለዛ ጣሉን። በእግራችን የተወሰነ ከሄድን በኋላ ወደ ሌሎቹ መኪናዎች ተጭነን ከአዲስ አበባ በመጡት ማለት ነው። ይሄን ባዘጋጀው ሁለቱም ይሄን ነው ኦርጋናይዝ ያደረገው። በሌላኛው መንገድ ወደዛው ተጭነን መንገድ ወደዛው ደው ጀመር። የመንገዱ ጊዜ እንግዲህ ረጅም ሶስት ቀን መንገድ ነው። ከመኪናም ሳትወርድ እዛ መንገድ ላይ እያደርክ እያለ የተሸጣዊያዎቹ ማጣራቱ ብዙ ነገር አለ በመንገድ ላይ በእንደዚህ ሁኔታ። አምላክ መስገን ጦርነቱ እያቆራረጡ ስለመጡን እሱን እንደምንም ለማለት ተቻለ። አዲስ አበባ ከደረሱ በኋላ ምን ገጠሙት? ዕድለኞች ነበርን። የአውስትራሊያ መንግስት ከአዲስ አበባ ከገባን ጀምሮ ወይ መንገድ ላይ ያለን ድ ጀምሮ ኢንተርኔት ካገኘንበት መንገድ ወደ አዲስ አበባ መስመር ያለው አዋሽ አካባቢ ሰመራ የሚባል ጀምሮ ያው ትንሽ ኢንተርኔት መስራት ጀመረ። ከዛ ጀምረን አውስትራሊያ ኤምባሲም መደወል መገናኘት ጀመር እና አዲስ አበባ ስንደርስን ጠበቁን። ቆንጆ አቀባበል አደረጉልን። ደን የእያንዳንዱ ፍላጎታችን ጠየቁን እና መብረር መውጣት እንደምንፈልግ። ከዛ ሁኔታ ያው ድባው ሙዱም አይጥምም ነበረ። ሁኔታዎች በዛ በተረበሸ ሁኔታ ስለመጣን ከዛ ክምፕሌሌ ወዲያውን መውጣት ነበረ የፈለግነው፣ ግን በኮቪድ ምክንያት ለስምንት ዘጠኝ ወር የፍላይት ሬስትሪክሽን ወደ አውስትራሊያ በተለይ በጣም ከባድ ስለነበረ ያ ሁላችን ማግኘት ሳንችል ቀርተን ነበር። እዚያ ቆየ ነው። ሬስትሪክሽን ስላለም እንግዲህ የበረራ ማግኘት ይከብዳል፣ ግን እንሞክራለን አሉ። ወደ ሆቴልን ወደ ምናምን ጠጋግተን ሰነበትን እያሉ እያሉ ከሁኔታው ከጦርነት ግንባር ከመውጣት አንጻር፣ ከደረሰብን አንጻር ብዙ ግፊት አድርገው ስፔሻል ፍላይት ሲት አገኙልን እና በኦልሞስት ሳምንታችን አራታችን ማለት ነው ሶስት ጓደኞቻችን እዛ ያየናቸው ሌሎቹም ወደ ኋላ የቀሩ ብዙ አውስትራሊያኖች እንዳሉ አራታችን እንደ ሳምንታችን ፍላይት እንደምን አገኙልን። ደነ ተደሰትን። ለመውጣቱ በዚህ መንገድ ነው ይጀምር ነው። ከአዲስ አበባ በአንድ ወር ጊዜ ውስጥ ሁለት የተለያዩ ስሜቶች ውስጥ ነበርክ። የጦርነት ቀጠና ውስጥ ቆይታሃል። አሁን ደግሞ በተረጋጋ ሁኔታ ውስጥ የምትኖረው ፐርዝ ውስጥ ቢሆንም ብሪዝበን ወሸባ ገብተ ነው ያለኸው ና ምን ይሰማል? አዎ በጣም ብዙ ነገር ነው የሚፈራረቅብህ። ሲጀምር ጀምሮ የነበረው ሁኔታ ድባቡ የጦርነቱ በትግራይ መቀሌ ውስጥ የነበረው እንዳልኩ ከድንገት ወደ ጨለማ ሙሉ ለሙሉ ኮሚኒኬሽንም፣ መኪናውም፣ ትራንስፖርትም የከተማውም ከዛ ወደዛም እንኳን ቤተሰብ ማትሄድበት ሁኔታ ነው የተቆራረጠ ወዲያው ነው ሁሉ በከተማው። በእንደዚህ አይነት ሁኔታ ስለቆየሁኝ መውጣት አልመውጣት ያለውን ነገር ሀሳቡን ሁኔታዎች፣ ችግሮች እንዳለሁ ነው። እዚህ ስትመጣ ምንድን ነው የሚታይ? የዛን መቀሌ ላይ የነበርኩበት ሁኔታ ኦልሞስት ሙሉ ለሙሉ የጦርነት ነ ከኮራ እንትን በላይ ማለት ነው በጣም አስቸጋሪ ሁኔታ ስለነበረ እዚህ ስገባ በአንድ ሩም ላይ እዛ ተወሽበ ስትቆይ የመጀመሪያ ቀን ይከብድሃል፣ ግን በአንጻራዊ ካለፍ ነው። ከዛ ከነበርንበት ሁኔታ ስታይ አትሊስት ይህ ነው ስሜቱ። ትችለዋለህ እንደን ደሞ ማመስገንም ትጀምራለህ። እውነት ለመናገር አውስትራሊያ ያለንበትን ሲስተም ያለንበትን ሁሉም መደላደል፣ አቀባበሉ ሆል ነገር ስታይ ደግሞ ያለህበትን ሀገር ደግሞ ሞር እንድታቅ ስለሚያረገህ ከዛ ሁሉ ረጅም ነገር እሱን እሱን እያየሁኝ በሩም ላይ በሀሳቡም በሙንም እያልክ ይቻላል። አራት ቀን እንደዛው ችለነዋል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።